Each day with a prayer, and let the answer be the day. Go inside to where the silence waits your stay. At once you found some quiet, still the mind, follow the breath. Your thoughts might be a riot, but that's okay. Do it anyway. Start each day with a prayer, and let the answer be the day. Stop and become aware of what the silence has to say. Time after time, line upon line words of truth have come from above age after age and page after page with one simple message learn to love በመግቢያ ያስተዋወቅኩት የቀድሞ የአሜሪካ ድምፅ አቀናባሪ ለረዥም ዓመታትም የዚህ የራዲዮ መጽሔት ፕሮግራም አቀናባሪ የነበረው ቴሊላይም ባክ ነው። የዛሬው ድምፃዊና የሙዚቃ ደራሲ ስለ አዲስ የሕይወት ዘይቤውና ስለ ሙዚቃ ሥራዎች ሊያወጓን ብቅ ብለዋል። የጡረታ ዘመን በርግጥም አዲስ ምዕራፍ መሆኑን ብቻ ሳይሆን አዲስና ምናልባትም ያልተጠበቀ ሥራ የሚሠራበት የተደበቀ ክህሎት የሚወጣበትም ይመስላል። በቴሌ ዘይቤ ከዜማው ጥቂት ገፋ አድርገን እንስማ። ቀኑ ይናገር የጸሎታችን መልስ ይሁን። Stay with a prayer and let the answer, let the be, answer, answer be the day. day. Lime, Welcome back, Telly. <laughs> thank you so much. It's a delight to be here and thank you for wanting to uh, find out more about the album. is <laughs> a ታዲያ እርሱ መልሶ በአማርኛ የቁልምጫ አጠራርና ዘይቤ እንደምናደርገው ከስማችን መጨረሻ ይህን በመጨመር ነው የሚጠራን። ትኩስ ስሜት በሚያጋባ ዘይቤ ነው ለአቀባበሌና ስለ ሙዚቃ ሥራው ብዙ ለማወቅ ለራዲዮ መጽሔት አድማጮች ለማድረስ ያደረብኝን ፍላጎት በማወደስ ደስታውን የገለጸው የቀድሞን የሬዲዮ ፕሮግራም አቀናባሪውን ዛሬ ድምፃዊ የዜማና ግጥም ደራሲው ቴሌላይም ባክስል በአዲስ ስሙ ላስተዋወቅ። ለመሆኑ አዲሱ ሙያዊ ማንነት እንደምን ያለ ስሜት ያሳድራል? እዚህ ሳለ ስለምናውቀው ጥንቅቅ ስላለው ስለ ረቀቀው የአቀናባሪነት ሙያ በሙሉ የስራ ጓደኞቼ ይስማማሉ። ቀደም ብዬ ያስተዋወቅኩትን ይህኛውን የማናውቀውን ድምፃዊውን ቴሊን ግን ሳደብቀን አልቀረህም። ለመሆኑ ኬት መጣ ለሚለው አስተያየት አዘል ጥያቄ ግን በተለመደው ትሕትና ባቀለመው ፈገግታ የታጀበ አስተያየቱ እንዲህ ሲል ጀመረ። I don't know if I was hiding. Uh, there are a lot of people here with talent because I've I've watched them perform at different times, including yourself and Adisu, who I was very happy to be part of the team that put together Radio Mag. Well, I have to say, I've been a songwriter for quite a number of years. Maybe when I was 22 years old, I found that I had a certain skill in uh, writing melodies, let's say. ለብዙ ዓመታት የሙዚቃ ደራሲ ነኝ ብል አልሳሳት። ገና ሀያ ሁለት ዓመቴ ላይ ሆኜ ይመስለኛል ዜማ የመቀመር ተሰጥኦ እንዳለኝ የተረዳሁት። እናም ባለፉት ዓመታት አልፎ አልፎ ከጓደኞቼ ጋር ዜማና ሙዚቃን ማዋሃድ ጀመርን። እኔ አንዳንዴ የሙዚቃ ቅኝት ሲያስፈልግ አቀርባለሁ። እናም አንዳንዴ ሕይወት ከበድ ሲል ሙዚቃ በመንፈስና በሥጋ ወደ ቀንና ጎዳና ቀዝፎ ሲያወጣኝ አስተውላለሁ። ጨዋታችንን ቀጠልን። ፈጽሞ ያልጠበቅነው እርግጥ፣ በአድናቆት የተማረክንለት ሥራ ነው። ቁልፉ ቃል ግን ያልተጠበቀ መሆኑ ነው። ያለ ጥርጥርም የመጀመሪያው የሆነ ሰው የሠራው የሙዚቃ ሥራ አይመስልም። እስኪ እንዴት ከዚህ እንደ ደረስክ፣ በጥበብ ጉዞ ያለፍከውን ጎዳና፣ የመጣህበትን መንገድ መለስ ብለህ አሳየናልኩት። I have to say it was, it was a surprise to me actually. a <laughs> surprise. I went to Asheville five times to work on the CD. Three times in 2018 and two times in 2019. And when I first went there in May of 2018, and I started working with arrangers, people who had taken my songs, these 15 songs. ሙዚቃውን ለመስራት አቀናባሪዎቹ ወዳሉበት አሽቪል ያደረገውን ተመላላሽ ጉዞ አስራ አምስት የተለያዩ ነገር ግን ያላለቁ ሙዚቃዎቹ በፒያኖና ሌሎች ልዩ ልዩ የሙዚቃ መሳሪያዎች አንዳንዶቹም በአጃቢዎች ኅብረ ዜማ ጭምር እንዴት እንደ ተጫወቷቸው ሂደቱ ያለ ጥርጥር በአስገራሚነት እየተመላ እንደነበርም ገለጸልኝ። አንዳንዴ ግን የነብር ጭራ አንዴ ከያዙ እንደሚባለው ነው የሆነብኝ ይላል ቴሌ። ስራው የሚጠይቀው ሁሉ ፈተና የኔ መሆኑን አውቃለሁ። ነገር ግን ለዚያ የሚበቃ ክህሎት እንደነበረኝ እርግጠኛ አልነበርኩም፣ ሲል ከእውቅ አቀናባሪዎቹ እና ከሙዚቀኞቹ ጋር አብሮ በመስራት የተዋጣለ ስራ ሊሰራ መቻሉን አጫወተኝ። ታዲያ ያን የተለየ ስሜት ያሳደረብኝን ቀኑ መልስ ይሁን በሚል ርዕስ የተጫወተውን ዘፈን ድርሰት ይዘትና በግጥሙ ስለተካተቱት ቁም ነገሮች አብረን በምንሰራበት ወቅት በምናውቀው መንፈሳዊ ዝንባሌው ስለ ሕይወት ስናወጋ ይነግረኝ የነበረውን በማስታወስ ከዚያ ዝምድና ይኖረው ይሆን ወይ በሚል የድርሰቱን መሰረቶች ጨምሮ እንዲያጫውተኝ ጠየቅኩት። ይ ነው ወመን ባ ኔም ኤሊዛቤት ፓተርሰን She was a very spiritual person and she was well known for having a process that in the beginning of the each day, she would listen for guidance from her heart, from God. And then she said, and then I let the day become the answer is what she mm -hmm. used to say. I let the day become the answer. So she trusted that if she put out a prayer in the morning or prayers, that the whole day, as it unfolded, would be an answer to those prayers. Let the and answer be the day. He heard heard about her, Elizabeth Balan But I'm um, not let uh, the day become the, the answer. ቀኑ በሚሰጠኝ ይመራለሁ የሚል አነጋገር አላት። የማለዳ ጸሎቷ፣ ምንም ይሁን ምን ቀኑን የሚሆነው የዚያ ምላሽ ነው ብላ ታምናለች፣ ወይም ማመን ትመርጣለች። እናም ስለዚያ አመለካከቷና እይታዋ ስለ ጥልቅ እምነቷ ለመጀመሪያ ጊዜ ስሰማ አንዳች ነገር ውስጤ ሲጭር ተሰማኝ። ከዚያም ብዙ ዓመታት በኋላ በአውሮፓ የዘመን አቆጣጠር በ2017 ዓ ም መገባደጃ አንድ የሙዚቃ ድግስ ላይ የሰማሁት ዜማ ሌላ መልካም ስሜት አጫረብኝ። ከዚያም ወደ ቤቴ ገብቼ ሙዚቃ መጫወት ስጀምር ለዚህ ዘፈን የሚሆነውን ዜማ ደረስኩ። ከዚያ የሆነው ግልጽ ነው። ሌድ ዘ አንስር ቢ ዘ ዴይ የሚለው ሐሳብ ግን ለዓመታት ውስጤን ሲኮረኩር የኖረ ነው። start each day with a prayer and let the answer be the day stop and become aware of what the silence has to say time after time and line upon line words of truth have come from above age after age and page after page with one simple message Learn to love. I never thought about writing a song about supernal light mm. though I was aware of the term and but what happened is I had the music the music came to me and actually I basically wrote out the song. ዜማ ደርሳለሁ ብዬ አስቤ አላውቅም። ሱፐርና ላይት የሚለው ዘፈን አባባሉን ባውቅም አስቤው አላውቅም እና ዜማው በሐሳብ የመጣ ስለዚህ፣ የሙዚቃውን ኖታ ጻፍኩት። ከዚያም ለዚህ ዜማ ግጥሙ ምን ይሆናል ብዬ ራሴን መጠየቅ ጀመርኩ። ስለዚህ የግጥሙ ቃላት ከዜማው አወራረድ ነው የመነጩት። And he was a 13th century Persian poet and a Sufi master. And he's very popular now, thanks to a translator by the name of Coleman Barks. So the Rumi lyrics already existed. አንድ አጭር ዘፈን ከሩሚ ግጥሞች ነው የመጣው። ሩሚ በአስራ ሦስተኛው መቶ ክፍለ ዘመን የኖረ የፋርስ ገጣሚና የሱፊ እምነት አባት ነው። ኮልማን ባርክ ስለተባለ ተርጓሚ ምስጋና ይግባውና በአሁኑ ዘመን የሩሚ ሥራዎች ቀልብ እየሳቡና ብዙ አድናቆት እየተቸራቸው ነው። ስለዚህ የሩሚ ግጥሞች የነበሩና ያሉ ናቸው። እኔ ደግሞ ለሩሚ ግጥሞች ዜማ ቀምሬአለሁ። Can the Zihainat Zemaujno Yilen, your true life? Yemilon Zafani de Raskut. you see ለመሆኑ ቴሊ እንደምን በዚያ በጥንት ሰው በሩሚ ቅኔ ተማረከ? አሁን ወደ ታላቁ ፕርዣዊ ባለቅኔና መንፈሳዊ ሰው ሙሉ ስሙ ማውላና ጃላሉዲን ሩሚ ነው። በሩሚ ቅኔዎችና ሕይወት ዘይቤ እንዲሁም ፍልስፍና የወሰደውን መንገድ ጨምሮ ያወጋናል።